በአዲስ አበባና አካባቢዋ በተፈጠረ ግጭት የዜጎች ሕይወት ማለፍ የአካልና እንዲሁም የንብረት ጉዳት መድረስ የሚወገዝ ተግባር ነው ሲል አረና ለሉዓላዊነትና ለዲሞክራሲ አስታውቋል። መንግስት ጥፋት የፈጸሙ አካላትን በአስቸኳይ ሕግ ፊት አቅርቦ አስተማሪ እንዲሁም ሕጋዊ እርምጃ እንዲወስድ ፓርቲው ጥሪ ማቅረቡን የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሴ በዛሬው ዕለት በሰጡት መግለጫ ተናግረዋል። ሙሉጌታ ጽባህ ነው ዘገባውን የላከልን። በአዲስ አበባና ዙሪያዋ በታየው ግጭት ለበርካታ ዜጎች ህይወት መጥፋት፣ አካል መጉደል፣ ንብረት መውደም፣ ከቤት ንብረታቸው መፈናቀል ፓርቲያቸው በጥብቅ እንደሚያወግዘው የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ገልጿል። የኢትዮጵያ ፖለቲካ ሰፍቶ መቻቻል፣ መደማመጥ የዳበረበት ምህዳር እንዲፈጠር በሚያስፈልግበት በዚህ ሰዓት በቀላሉ ሊታለፉ የሚገቡ ጉዳዮችን ወደ ከፋ ግጭትና ህይወት መጥፋት ሊያደርሱ አይገባም ብሏል። የዜጎች በፖለቲካ ልዩነት ምክንያት ውድ ህይወታቸው ማጣታቸው አካላቸውን መጉደል ንብረታቸውን መውደም የሚያሳዝን ድርጊት ብቻ ሳይሆን የሚወገዝ ወንጀልም ጭምር ነው ሲሉ ተናግሯል። አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። መላው የኢትዮጵያ ህዝብም የዚህን አይነት በትንሽ የሆኑ መነሻዎች ወደ ትልቅ የሆኑ ጉዳቶች እየሄዱ ስለሆነ በጥንቃቄና በመቻቻል ጉዳት እንዳይደርስ አብሮ ለሰላም ዘብ እንዲቆሙ ጥሪውን ያስተላልፋል። መንግስትም ይሄ ነገር ጉዳት ሳይደርስ አስቀድሞ የሰላምና የመረጋጋት ስራ እንዲሰራ ጥሪውን ያቀርባል። ስለዚህ መንግስትም ህዝብም ይሄ ጉዳይ እንዳይሰፋና ሀገራችን ሰላምና መረጋጋት ያለባት ሀገር እንድትሆን አብሮ መታገልና መንቀሳቀስ እንዳለባቸው ጥሪውን ያቀርባል። ህይወታቸው ላጡ ዜጎች አረና የተሰማውን ሀዘን በመግለጽ ለቤተሰቦቻቸውንም መጽናናት ይመኛል ብለዋል። ለአሜሪካ ድምጽ ራዲዮ ሙሉጌታ ጽብሀ መቀለም